ወደ ሁለተኛው አጋማሽ ቅንብሮች እንሸጋገራለን። ቀዳሚው የጥያቄው መልስ ፕሮግራም ነው። በኢትዮጵያ ከመንግስትና ከተቃዋሚ ፓርቲዎች ይልቅ በሕዝብ መካከል ውይይት፣ እርቅ ብሎም ፈውስ ያስፈልጋል ይላሉ የምሽቱ የጥያቄው መልስ እንግዳ ወይዘሮ ሰዋሰው ስለሺ ጆሃንሰን መንግስት በሀገሪቱ ሰላምና መረጋጋት ሰፍኗል፣ እድገት ተመዝግቧል ይላል። እውን በህዝብ መካከል ውይይትና እርቅ ያስፈልጋል? እንግዳችን ወይዘሮ ሰዋሰው ስለሺ ጆሀንሰን ከፕሮግራሙ አዘጋጅና አቅራቢ ከትዝታ ብላቸው ጋር ባደረጉት ቆይታ ያብራራሉ። ትዝታ ካቀረበችላቸው ጥያቄ ይጀምራል። በቅድሚያ በጣም አርጌ አመሰግናለሁ ወይዘሮ ሰዋሰው ስለ ስለሺ ጆሀንሰን እራስዎን ከ አድማጮቻችን ጋራ በማስተዋወቅ ይጀምሩልን ወይዘሮ ሰዋሰው ስለሺ ጆሀንስ ማናቸው ልምዳቸውስ ምንድን ነው በህዝብ መድረክ ቀርቦ እንዲህ እንዲህ አይነቶቹን ሀሳቦች ለማንሳት የተገደዱበት ምክንያት ምንድን ነው እሺ አመሰግናለሁ የአሜሪካ ድምፅ ራዲዮ የአማርኛው ክፍል ይህንን ፕሮግራም አዘጋጅቶ ስለጋበዘኝ በቅድሚያ ላመሰግናችሁ እፈልጋለሁኝ እንግዲህ እኔ ያው እናት ነኝ። የልጆች እናት ነኝ። ባለትዳር ነኝ። በኖርዌይ ነው የምኖረው። ከሀገር ከወጣሁ ወደ ሀያ አራት አመት አድርጌ ያለሁ። ባለፉት ሀያ አራት አመታት ወይም ከዛ በፊትም በሀገር ቤትም በተለያዩ የስራ መስኮች ውስጥ ስሰራ ቆይቻለሁኝ። ከተወሰኑ አመታት ወዲህ ግን በተለይ ይህንን ትውልድን ለማቀራረብ ለማስታረቅ የሚለው ስራ ስለ ሀገራችን ጉዳይ ከማወቅ በፊት በውስጤ የነበረ ጉዳይ ስለነበረ ይህንኑ ለማዳበር የቴዎሎጂ ትምህርት ነው ያጠናሁት። ከዛ ውጪ የአስተዳደር ትምህርቶችን በመማር ሰርቲፋይድ ኮች ነኝ። ሙያዬ ይሄ ነው እና በይበልጥ የምሰራው ስራ ዘ አርክ ኦፍ ዘ ኒው ኮቨናንት ሂሊንግ ሚኒስትሪ የሚል በአማርኛው ሲተረጎም የአዲስ ቃል ኪዳን ታቦት የፈውስ አገልግሎት የሚል ሚኒስትሪ ከባለቤቴ ጋር ሆነን ጀምረን በዚህ ስራ ላይ ነው በብዛት የምሰራው እና የተለያዩ ስብሰባዎችም ላይ የምናገራቸው ንግግሮች የዚህን አገልግሎት ራዕይ በማስታከክ ነው እና የዚህ አገልግሎት ዋና አላማ በትውልድ መሀል ፈውስ መምጣት አለበት፣ በዘሮች መሀል ፈውስ መምጣት አለበት፣ በተለያዩ የእምነት ድርጅቶች መሀል ፈውስ ማለት መቀራረብ፣ ጥላቻን፣ ምሬትን፣ በቀልን በሚመለከት ለመስራት ዓለም አቀፍ አገልግሎት ነው። እሺ ወይዘሮ ሰዋሰው ስለ ሺ ጆሀንሰን ዓላማችን፣ አድማጮችም እንዲጠይቁት ነበረ፣ ግን አንድ ሁለት ጥያቄዎች ነው በኢሜይል ያገኘ ነው። ሰሞኑን ስናሰራጭ እንደነበረው በእርሷ አመለካከት በህዝብ መካከል እርቅና ፈውስ ያስፈልጋል፣ ትውልድን ለማቀራረብ፣ ሰላምና አንድነትን ለማምጣት ወደ ራስ መመልከትና የህዝብ ለህዝብ ውይይት ግድ ይለናል ነው የሚሉት። እናርሶ ይህንን በምናስተዋውቅበት ጊዜ አንድ የደረሰን ኢሜይል አለ። ብዙውን ጊዜ ፕሮግራማችንን ከሚከታተሉ አቶ ሳተናው አሊ ከሚባሉ ነው ኢሜይሉ የደረሰን። ፍሬ ነገሩ የኢሜይላቸው ችግሮቻችን ምንድን ናቸው? ችግሮቻችንን ለመፍታት ከየት እንጀምር? ለውይይት በር የሚከፍተውስ ማን ነው? እንዲራራቅ የተደረገውን ህዝብ እንዴት ማቀራረብ ይቻላል? እኛ እናውቅላችኋለን፣ አያገባችሁም፣ አያገባሽም፣ አያገባህም የሚሉ የመንግስት ባለስልጣናት፣ ተቃዋሚ ድርጅቶች አሉ። ይሄን ፈተና እንዴት ማለፍ ይቻላል ነው የሚሉትና፣ እስቲ ወዳቀረቡት ጥያቄ እንደ መንደርደሪያ እንዲሆነን ህዝብ ተራርቋል ብለው ለምን አመኑ እርስዎ? እሺ እንግዲህ መቼም ያው በዛ ሀገር ተወልጄ እንዳደገ ሰውና ግማሽ መቶ ዓመት ዕድሜ ላይ የምገኝ ሰው ነኝ። በዛን ዘመን የምናውቀው ኢትዮጵያ ውስጥ ህዝብ ለህዝብ አሁን ባለው ደረጃ ላይ በደረሰ አይነት መራራቅ፣ አለመተማመን፣ መፈራራት ከመጠን በላይ ገኖ የሰፈነበት ሁኔታዎች ናቸው በህዝባችን መሀል ያሉት። ምንድን ነው በፊት የየትኛውም ዘር የየትኛውም ጎሳ ህዝብ ሌላውን ጎሳ ጠልቶ ሌላውን ጎሳ አግሎ የራሱን አጥር ሰርቶ ተቀምጦ ሌላውን አልፈልግህም የሚልበት ባህል አልተለማመድን። በህዝባችን ላይ ይሄ ከመጠን በላይ ገኖ በርካታ የጎሳና የብሔረሰብ ድርጅቶች ተቋቁመው፣ በእርግጥ መቋቋማቸው ወይም ለብሔረሰባቸው መብት መጠየቃቸው ክፋት አልነበረውም። ክፋቱ ምንድን ነው? አንዱ ብሔረሰብ ራሱን አጉልቶ ሌላውን ብሔረሰብ ላይ ገኖ ለመታየት ወይም አንደኛው ደግሞ ከሌላው ያነሰ በደለኛነት እየተሰማው ከፍተኛ በህዝብ መሀል መራራቅ ተፈጥሯል። ሁለተኛ ያለፉት ሀያ አምስት ዓመት በተፈጠሩት ፖለቲካ ጦስ ህዝቡ ደጋፊና ተቃዋሚ በሚል ተለያይቶ ደጋፊው ተቃዋሚውን፣ ተቃዋሚው ደጋፊውን ሲያሳድደው፣ ሲያጥላላው ሲያብላላው እንዲህ የሆነ በሕዝባችን መሀል ከፍተኛ መራራቅ ተፈጥሯል። መፈራራት ተፈጥሯል። አለመተማመን ተፈጥሯል እና ይሄንን በብዛት አሁን ከሀገር ቤትም ውጭም ያለውን ሰው በምንም ተአምር ስለ ሀገር ጉዳይ እንደው ስለ መልካም ነገር እንኳን ለማንሳት ሰው ሁሉ እየተፈራራ ነው ያለው እና ሕዝባችን በስነ ልቦና አስራት ውስጥ ነው ያለው። ይሄ ነገር ከሆነ ፈውስ ለማምጣት መቀራረብ ያስፈልገናል። መነጋገር ያስፈልገናል። መጀመሪያ ኢትዮጵያ ከምትባል ምድር የወጣን ሰዎች መሆናችንን ተማምነን አንዱ ሌላውን ሳይፈራው፣ አንዱ ሌላውን ሳያጠቃው በሰለጠነ መንገድ መነጋገር መቻል አለብን እና ይሄ ነገር አዝማሚያው እየከፋ ከሄደ በርካታ የትውልድ እልቂት ሊያስከትል ይችላል የሚለው ስጋት ነው በዚህ ነገር ላይ በጣም እንድሰጋ ያደረገኝ።